ወላይታና በሲዳማ ብሔር መካከል እርቀ ሰላም የማውረድ እንቅስቃሴ ቀጥሏል። ትናንት የወላይታ አገር ሽማግሌዎች በግጭቱ የተጎዱ የሲዳማ ተወላጆች ሐዋሳ ወጥተው በባህላዊ ስነ ስርዓት ያጽናኑ ሲሆን የሲዳማ ሽማግሌዎችም ወላይታ ስወዱ በመሄድ ጠይቀዋል። በቀጣይም እርቀ ሰላም የማውረድና የይቅርታ ስርዓት ከህዝብና ከወጣቶች ጋር ይፈጸማል ይለናል ዮናታን ዘብዴዎስ በላከልን ዘገባ። ባለፈው ሰኔ ወር በሐዋሳ ከተማ የተፈጠረው ግጭት ለዘመናት አብረው በኖሩ በወላይታና በሲዳማ ህዝቦች መካከል አለመተማመንና እርስ በርስ መጠራጠር እንደፈጠረ ታዛቢዎች ይናገራሉ። በግጭቱም ከሰው ልጅ ህይወት ህልፈት እስከ ቁሳዊ ሀብት ድረስ ጉዳት ደርሷል። በግጭቱ ማግስት ሐዋሳ ከተማ የመጡ የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ የአገር ሽማግሌዎች በባህላዊ መንገድ እርቅ እንዲያወርዱ ኃላፊነት ሰጧቸው ነበር። በዚህ መሰረትም የወላይታና የስዳማ ሀገር ሽማግሌዎች ከገለልተኛ አስታራቂ ኮሚቴ ጋር በመሆን በሁለቱ ህዝቦች መካከል ባህላዊ ስርዓት ተከትሎ እርቅ ለማውረድ እየጣሩ ነው። በዋሳ ከተማ በነበረው ግጭት የተጎዱ የወላይታ ብሔር ተወላጆችን የስዳማ ሀገር ሽማግሌዎች ወላይታ ሶዶ ከተማ ድረስ በመሄድ አጽናንተዋል። የወላይታ ሽማግሌዎች ደግሞ ትናንት ወደ አዋሳ በመምጣት ከስዳማ በኩል ቤተሰቦቻቸው የሞቱባቸውን ጠይቋቸዋል። የወላይታ ሸማግሌዎች እንዳሉት የተጎዱ ቤተሰቦችን መጠየቅና ባህላዊ የማጽናናት ስራ ባለፈው በሂዳር ወር ከህዝብ ጋር የተደረገው የእርቀ ሰላምና የይቅርታ ስርዓት አካል ነው። በግለሰቦች መካከል የሚፈጠሩ ግጭቶችም ወደ ብሔር ግጭት እንዳይቀየሩ ጥረት መደረግ አለበት ብለዋል። በገበያ፣ በኳስ ሜዳ፣ በተለያዩ መሰብሰቢያዎች ብዙ ሰዎች ባሉበት ስፍራ አንዱ ከአንዱ ጋር ሊጋጭ ይችላል፣ ግን ያ ግጭት ብሔረሰብን ሊነካው አይገባም። የእንትናና እንትና ጉዳይ አድርጉ እንጂ የስዳማና ወላይታ ብሔረሰብ ጉዳይ ነው ብላችሁ አታንሱ። በአጠገብ ያላቸውን ሰዎች እንኳን ደስ አለ፣ እንኳን ደስ አለሽ፣ እንኳን ለዚህ ቀን አበቃሽ፣ አበቃ ተባባሉ፣ ከጨባበቱ፣ በእውነት ተሳሳሙ፣ እንደው ቅድም ካላላችሁ ዳይ ብሱ ብላችሁ ሰውነት ከሰውነት ጋር ይገናኝ። የወላይታና የስዳማ ዝምድና ከቀድሞ ይልቅ የጠነከረ ይሆናል ስሉም ተናግረዋል። የስዳማ ሽማግሌዎችም እኛ ተለያይትን የማናውቅ ተከባብረንና ተወራጅተን ለዘመናት አብረን የኖርን አንድ ህዝቦችን ብለዋል። ፍቅሩ ደግሞ ይቀጥላል። አንድነታችን ይቀጥላል። ስዳማን ወላይታንን ይባርክ፣ ኢትዮጵያን እግዚአብሔር ይባርክ። ላለው አመሰግናለሁ። በግጭቱ ቤተሰቦቻቸው የሞቱባቸው ተጎጂዎችም የስዳማና የውላይታ ህዝብ ከጎናችን አልተለያቸውም እና ምስጋናችን የላቀ ነው ብለዋል። የውላይታ ሸማግሎች ሀዘናችን ተሰምቷቸው መጥተው ስላጽናኑን ሀዘናችን ረስተናል። ወንድማማቾች ሕዝቦችንና ፍቅራችንና አንድነታችን ይሻለናል ሲሉም ተደምጠዋል። አቶ ደረጀ ደርሳ አባላለሁ እኔ ገጠር ቀበሌ ነው የምኖረው። ልጄ እዚያ ሐዋሳ ከተማ ይኖር ነበር የመንግሥት ሠራተኛ ነበር። ማቴዎስ ደረጃ ይባላል። ምሳውን ለመብላት ሲወጣ የመንግሥት ሠራዊት መለዮ የለበሰ ሰው ጥይት ተኩሶ ገደለው። ጧሪ አጣሁ። የወላይታ ብሔር ተወላጅ የሆኑት የሐዋሳ ከተማ ነዋሪ ወይዘሮ በላይነሽ ያያ የአምስት ልጆች እናት ናቸው። በግጭቱ ባለቤታቸውን እንዳጡ ተናግረው የደረሰባቸው ጉዳት ከባድ መሆኑን ገልጸዋል። ያጋጠመኝ ፈተና ብዙ ነበረ። ከጎኔ ያልተለዩ ሁላችንም እጅግ አርጌ ያዝ አመሰግናለሁ። አሁን ቢሆን ስዳማ ቢሆንም፣ ወላይታ ቢሆንም ከልጆች ጎን እንዳትለዩኝ አደራ እላለሁ። ይሁን እንጂ ከሁለቱም ብሔር ተወላጆች የተደረገልኝ ድጋፍ አጽናንቶኛል ነው ያሉት። እንደ ወትሮ አንድ ሆኖ መኖር አለባቸው። አብረን ያለነው ህዝብ ናቸው። እኛም አብረን ያለነው ፍቅር አለን። አሁንም እየጠየቁን ያሉት ህዝብ ናቸው። ስዳማ ህዝብ ጋር ችግር የለም አብረን ያለንን ህዝብ ነን። እኔም ቢሆን ከነሱ ጋር አብረን ያለው ንሰራው ከነሱ ጋር ነው። የወላይታ ዞን አስተዳዳሪ አቶ ዳገቶ ኩምቤ በሸማግሌዎች የተጀመረው እርቅ ሰላምና የይቅርታ ፕሮግራም እስከ ወጣቶችና ህዝብ ይወርዳል ብለዋል። ከዚህ በፊት በሁለቱ ብሔሮች መካከል የተፈጠረውን ግጭት በሰላማዊ መንገድ ለመፍታት በተደረገው ጥረት አስታራቂ ኮሚቴዎች፣ ከሁለቱም ብሔር የተመረጡ ሃይማኖት አባቶች፣ የአገር ሽማግሌዎች ጉዳዩን ሰላማዊ በሆነ መንገድ እንዲፈታ ሲያደርጉ ቆይቷል። ይሄ ሰላም ዘላቂ እንዲሆን እስከ ቀበሌ እስከ መንደር ድረስ ወደ ህዝቡ ጋር በመውረድ የሰላም ጥቅም ያው እንግዲህ ህዝቡ በጣም ይረዳል። በዚህ ልክ በመስራት ዘላቂ እንዲሆን ማድረግ ይቻላል። በዚህ ልክ እንግዲህ የተለያዩ መድረኮች ከዚህ በኋላ የሚቀጥሉ ነው የሚሆኑት። ይሄ ከሟች ቤተሰብ ጋር የተደረገ መድረክ ነው። ቀጣይ ከወጣቶች ጋር የምናደርገው መድረክ ይኖራል። ቀጣይ እስከ ቀበሌ የሚወርድ የህዝብ መድረኮች አሉ። በዚህ ልክ ለመስራት ነው እየታቀደ። የሲዳማ ዞን አስተዳዳሪ አቶ ቃረጫ ውቻ በበኩላቸው የወላይታና የሲዳማ ህዝብ ሰላም ፈላጊ ነው፣ ይህንን ለማረጋገጥ በቀጣይነት እንሰራለን በማለት ተናግረዋል። ህዝቡ ይህን ዳር ከማድረስ አኳያ ከሰላም ተጠቃሚ እንጂ ተጎጂ አይደለም። ሰላም ሲደፈርስ አስቀድሞ የሚጎዳ ህዝቡ ነው። ይህን ስለሚያውቅ ስለሚገነዘብ ነው ይሄ እርቀ ሰላም ፈጥኖ እንዲካሄድ ህዝቡ ባደረገው ብርቱ ጥረት እና በጎ ፍላጎት ነው ይሄ ሰላም አሁን ወደደረስንበት ደረጃ የደረሰው ተጠናክሮ እንዲቀጥል በየደረጃው ያለው አዋቂ፣ ወጣት፣ ሽማግሌ ትልቅ ኃላፊነትና ድርሻ አለው። ሰላም ከምንም በላይ አስፈላጊ መሆኑን በመረዳት ወጣቶች ለሰላም ዘብ እንዲቆሙ አቶ ቃሬ ጠይቀዋል። ሰላምን ከማረጋገጥ አኳያ አሁን የመጣውን በሀገራችን እየታየ ያለውን የለውጥ ፍላጎትና አካሄድ የሚቃረኑና የሚቃወሙት በየጊዜው የሚያመጡትን ትንኮሳ በተለይ ወጣቱ ጎልብቶ ተጠናክሮ መቀጠል ይኖርበታል። ይህንን ዳር ከማድረስ አኳያ ወጣቶቻችን ትልቅ ኃላፊነትና ሚና አላቸው። ይህንን በተገቢው እንዲወጡ ተጠናክሮ እንዲቀጥሉ በዚያው አጋጣሚ ጥሪን ማስተላለፍ ፈልጋለሁ። የባህላዊ እርቅ ስነሥርዓት አካል ነው በተባለው ለመዋበስ የትናንትናው የእርቀ ሰላም ፕሮግራም ተቋጭቷል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም